በኢትዮጵያ አንድነትና ሰላም እንዲረጋገጥ ልማት እንጂ ጠብመንጃ፣ ታንክ እንደማያስፈልግ ዛሬ ትናንት በደቡብ ክልል ስልጤ ዞን ወራቤ ከተማ ከህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወራቤ ከተማ ሲደርሱ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው የፌደራል የክልልና የዞን ስራ ኃላፊዎች እንዲሁም ቁጥራቸው የበዛ የስልጠ ዞን የወራቤ ከተማና የአካባቢ ነዋሪዎች የደመቀ አቀባበል አድርገውላቸዋል። ጦርነት ሳይኖር ታንክ አያስፈልገንም። ደህንነት ስላለ ትራክተር፣ መሃይምነት ስላለ ትምህርት ቤት፣ የጤና ችግር ስላለ ሆስፒታል ማለት ነው የሚያስፈልገን። ሰላም አንድነትና ብልጽግናን ለማረጋገጥ በጋራ መስራት አለብን ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ታዳጊዎችን ክላሽ ማሸከም ጦርነትን ማውረስ መሆኑንም በዚህ ወቅት ገልጠዋል። ከዚህ ባለፈም የህዝብ ተቀባይነትን ለማግኘት ሲባል ከሚደረገ ሸፍጥ ወደ ሀቅ መሸጋገር እንደሚገባ ጠቅሰው ባለፉት 27 ዓመታት ከነበረው መስመር አሁን ወደ ብልጽግና ጎዳና ገብተናል ማለታቸውን የሀገር ውስጥ የመንግስት ብዙሃን መገናኛ ድርጅቶች ዘግቧል። እውነት ነው። ላለፉት 27 ዓመታት ላለፉት 27 ዓመታት መስመር ብለን ነበር። መስመር ጠበበንና ጉዟችን ስላስጨነቅን መደመርን መንገድ አደረግ ነው። መስመር ጠባብ ነው፣ መንገድ ግን ሰፊ ነው። ያቻችላል፣ ይሸከማል። በህዝቡ ዘንድ ቅቡልነትን ለማግኘት መንገዱ ሀቅ እንጂ ሸፍጥ አይደለም። ሸፍጥ ለጊዜው ማታለያ እንጂ በዘላቂነት ማሳመኛ ስለማይሆን የደረቀው ቀለባችን በፍቅር ተመልሶ ከሸፍጥ ወደ ሀቅ እንድንመለስ እና ኢትዮጵያን ወደ ብልጽግና ማማ እንድናወጣት ለሁላችሁም በዚሁ አጋጣሚ አደራ ማለት እፈልጋለሁ። መንግስታቸው ኢዳ ያለበትን ሀገር እንደመረከቡም አገሪቱን ወደ ብልጽግና ለማድረስ እንቅልፍ አይኖረውም ያሉት ጠቅላይ ሚኒስትሩ ከሀገር ድህነት በላይ ኢዳ እንደሌለም ጠቅሰዋል። ድህነትን ማሸነፍ ለአንድ ወገን የሚተው ባለመሆኑ ኢትዮጵያውያን ጠንክረን ሰርተን ድህነትን በማሸነፍ የሀገሪቱን ዕዳ እንከፍላለን ብሏል። የስልጤ ሕዝብ ሰላም ወዳድ፣ በስራ ክቡርነት የሚያምን ታታርና፣ ከሌሎች የሀገራችን ሕዝቦች ጋር በፍቅር የሚኖር ከሀገራችን አልፎ የተለያዩ ሀገራችን መዳረሻ በማድረግ የሰላምና የአንድነት ተምሳሌት መሆኑንም ገልጠዋል። ስልጤ ዜግነት ወንዝነት መሆኑንም ያውቃል ብለዋል ጠቅላይ ሚኒስትሩ ወንዝ የተነሳበት ቦታ አይቀርም መነሻውን ሳይልክ የቻለውን ያህል እያለማ ይጓዛል የስልጤም ህዝብ እንዲሁ ነው መነሻው የስልጤ ዞን ወራቤ ከተማ ብቻ ባይሆንም መዳረሻው ግን ዓለም ነው ስልጠዎች መደመር መንገዳችን ብልጽግና መዳረሻችን ብላችኋል። ስልጠዎች ድህነትን በመጠየፍ ሰርቶ መለወጥን መሪህ አድርጎ በመትጋት በብልጽግና ጎዳና መራመድ የሚያስችለው የቆየ ባለቤት ሴት መሆኑን አስረድተዋል። ከስልጤ ዞን ነዋሪዎች የመሰረተ ልማት፣ የመልካም አስተዳደርና ወቅታዊ ሀገራዊ ጉዳዮችን ትኩረት ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ ተነስተዋል። ጠቅላይ ሚኒስትር አብይ አህመድም መንግስት ባለው አቅም ጥያቄዎችን ለመመለስ መስራት ያለበትን ሁሉ እንደሚሰራና ህብረተሰቡም የራሱን አስተዋጽኦ እንዲያበረክት አሳስቧል። በደቡብ ክልል የሚነሱ የክልልነት ጥያቄዎችን በተመለከተ ቀደም ብለው ከክልሉ የተለያዩ አካባቢዎች ከተወጣጡ የህብረተሰብ ተወካዮች ጋር መወያየታቸውን አስታውሰው ጥያቄዎች በጥናት እንደሚመለሱና እሳቸውም በዚህ መንገድ እንደሚመለከቱ ገልጠዋል። በብሔር ብሔረሰቦች ቁጥር ክልል እንደማይመሰረት ነገር ግን የህዝቡ ራስን በራስ የማስተዳደር መብቱ እንደሚከበርም አስምሮበታል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ በደቡብ ክልል የሚገኙ አብዛኛዎቹን ዞኖች ጎብኝተዋል። ከክልሉ ህዝብም ጋር ሰፋፊ ውይይቶችንም አድርገዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አዋሳም